የወጣቶች ዓለም የታሊባን ቡድን የአፍጋኒስታንን መዲና ካቡል ከተቆጣጠረና ስልጣኑን በእጁ ካስገባ በኋላ እንደተሰጋው ሳይሆን በመጠኑም ቢሆን ለውይይት ክፍት መሆኑን አሳይቷል። ይሁንና አፍጋኒስታንንና ቡድኑን በሚገባ የሚያውቁ ታዛቢዎች ቡድኑ የሚለውን በፍጹም አያምኑም። ይልቁንስ ሀገሪቱ ከዓለም አቀፍ ትኩረት ስትወጣ ቡድኑ ዓላማውን ተግባራዊ ለማድረግ ይሰራል ባይናቸው። ይህ ደግሞ የአፍጋኒስታንን ወጣቶችና ሴቶች መብት ክፉኛ ይነካል። የታሊባን ቡድን በፊት ከምናውቀው ቡድን ምንም የሚለየው ነገር የለም ሲሉ ለዱችቪለ ቴሌቪዥን የተናገሩት ሳድ ሞሴኒ ሙቢ ግሩፕ የተባለ የአፍጋኒስታን የመገናኛ ብዙኃን ድርጅት ስራ አስኪያጅ ናቸው። ሴቶችና ልጃገረዶች እንደ ሺ ዘጠኝ መቶ ዘጠናዎቹ መኖር ይጀምራሉ። ሴቶች ወንድ አብሯቸው ከሌለ ከቤት መውጣት አይችሉም። ልጃገረዶች ትምህርት ቤት መሄድ አይችሉም። ስራ መስራት አይፈቀድላቸውም ክሊኒክ እንኳን ብቻቸውን መሄድ አይችሉም። ዘመድ የሆነ ወንድ አብሯቸው ከሌለ ማለት ነው። እንደ ጎርጎሪስ አቆጣጠር ከ1996 እስከ 2001 ዓ.ም አብዛኛው የአፍጋኒስታን ክፍል በታሊባን ቁጥጥር ስር ነበረ። ይህም በዩናይትድ ስቴትስ ተልዕኮ ሊከሽፍ ችሏል። እስከዛ ድረስ ታሊባን በሚያስተዳድራቸው አካባቢዎች ሴቶች ሙሉ በሙሉ ሳይሸፋፈኑና ከጎናቸው ወንድ ሳይኖር ጎዳና ላይ መታየት አይችሉም ነበር። ይህ አሁን ከ20 ዓመት ገደማ በኋላ የበርካታ የአፍጋኒስታን ሴቶች እጣ ፋንታ ሊሆን ይችላል። ሌላም ስጋት አለ። ቀደም ሲል ታሊባን ይቆጣጠራቸው በነበሩ አካባቢዎች የሚኖሩ ሴቶች እንደሚሉት ከሆነ ልጃገረዶች በግዳጅ ይዳራሉ። እኔ መማር ነው የምፈልገው፣ ነገር ግን ታሊባኖች ትምህርት ቤት እንድሄድ አልፈቀዱልንም ትላለች ታቻር ከሚባል አካባቢ ሸሽታ ካቡል የገባችው ልጃገረድ ለዶች ቨለ። ይሁንና አሁን ምንም መሸሻ ቦታ የላትም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በትዊተር በአሰራጮት መልእክት፣ ሴቶችና ልጃገረዶች ለአመታት የታገሉለትን መብታቸውን ሲነጠቁ አሰቃቂና ልብ የሚሰብር ነው ነው ያሉት። የታሊባንን ሕግ የሚጥሱ ሴቶች ከዚህ ቀደም በአደባባይ ነበር የሚቀጡት። ይገረፋሉ፣ ሲከፋም ስታዲየም ውስጥ ተረሽነዋል። ይህ ዳግም እንዳይከሰት ለሴቶች መብት ሲሟገቱ የነበሩ ሴቶች ይናገራሉ። ጋዜጠኛና የሰብአዊ መብት ተሟጋጅ ሚሪያም አታይ የዛሬ ሳምንት አርብ ከዶችቨለ ጋር ባደረገችው ቃለመጠይቅ መጠይቅ ታሊባን ካቡልን የሚቆጣጠር ከሆነ የሷም ህይወት አደጋ ላይ መሆኑን ገልጻ ነበረ። እንዲሁ ካቡል ውስጥ በሚገኝ የዩናይትድ ስቴትስ ዩኒቨርሲቲ መምህር የሆኑትም ፕሮፌሰር ቪክቶሪያ ፎንታን የሴት ተማሪዎቻቸው ጉዳይ እጅጉን እንደሚያሳስባቸው ለዶችቨለ ቲቪ ስጋታቸውን ገልጸው ነበረ። በዚህ መሀል ታሊባን መዲናዋን ተቆጣጥሯል። ከዚያን ጊዜ አንስቶ ዶችቨለ ሚሪያም ኢታይን በስልክ ማግኘት አልቻለም። የፈረንሳይ ዜጋ የሆኑት ፕሮፌሰር ቪክቶሪያ ደግሞ ለጊዜው ከለላ አግኝተው እዚያው አፍጋኒስታን ውስጥ ሸሽተው ይገኛሉ። ሀገራቸው ፈረንሳይ ዜጎቿን የምታስወጣበት አውሮፕላን ማረፊያ ግን ሜድ እንዳልቻሉ ተናግሯል። ዛኪያ ኩዳዳዲ የሚቀጥለው ሳምንት ማክሰኞ በሚጀምረው የአካል ጉዳተኞች ኦሎምፒክስ ወይም ፓራኦሎምፒክስ መሳተፍ የምትፈልግ አፍጋኒስታናዊት ወጣት ናት። ታሊባን ሀገሪቱን ከተቆጣጠረ በኋላ ግን ይህ ፍላጎቷ ህልም ብቻ ሆኗል። አሰልጣኟ ለሮይተርስ ዜና ምንጭ በሰጡት ቪዲዮ ላይ የ23 ዓመቷ የቴኳንዶ ስፖርተኛ ከቤቴ መውጣት አልቻልኩም፣ የምፈልገውን ነገር ለመግዛትም ሆነ ለመሰልጠን መንቀሳቀስ አልቻልኩም ስትል ትደመጣለች። ዛኪያ ተሳክቶላት ወደ ጃፓን ብትሄድ ሀገሯን ወክለው ከሚወዳደሩ ሁለት አካል ጉዳተኛ ሴቶች አንዷ ትሆን ነበረ። ይሁንና እሷም ትሁን ለአትሌቲክስ ውድድር የታጨችው የሀገሯ ልጅ ሆሳይን ራሶሊ ታሊባን ካቡሉን ከመቆጣጠሩ በፊት ሀገራቸውን መልቀቅ አልተሳካላቸውም። ቤተሰቦቼ ታሊባን ሙሉ በሙሉ በተቆጣጠረው ሄራት ከተማ ውስጥ ነው ያሉት። እኔ አሁን ካቡል ውስጥ የሚገኙ ሩቅ ዘመዶቼ ጋር ነው የምገኘው። ቤተሰቡ ልጆቹን እንኳ በአግባቡ መመገብ አይችልም። እኔ ደግሞ ሌላ ጫና ሆኜባቸዋለሁ ስትል ስፖርተኛዋ ዛኪያ የዓለም አቀፉ ማህበረሰብ እንዲረዳት በቪዲዮ ትማጸናለች። በውድድሩ ላይ ግን የሚፈጥረው ለውጥ የለም። ሁለቱም ሴት ስፖርተኞች በውድድሩ እንደማይካተቱ ይፋ ሆኗል። ዋስላት ሀስላት ናዚሚ ጋዜጠኛና የዱች ቨለ ዲደብሊው የአፍጋኒስታን ክፍል ኃላፊ ናት። ታሊባን ካቡልን ከተቆጣጠረ ጊዜ አንስቶ በተለይ አፍጋኒስታን ውስጥ የሚገኙ የባልደረቦቻችን ሁኔታ እጅጉን ያሳስበናል ትላለች። አፍጋኒስታን ውስጥ ቤተሰብና ዘመድ ያላቸው የቦን ከተማ ባልደረቦችም ስጋት ላይ ናቸው። እነሱም ዛቻ ይደርስባቸዋል። አሰቃቂ ነገር ነው የምንሰማው። ታሊባኖች ቤት ለቤት ጋዜጠኞችን እያሰሱ እንደሆነ እንሰማለን። በማንኛውም ሰዓት የእያንዳንዳችን ቤተሰብ ላይ የሆነ ጉዳት ይደርሳል የሚል ስጋት አለን። ስለሆነም ከፍተኛ የአሁሮጥትነን ወስላት ይህን ባለች ማግስት ታሊባኖች ቤት ለቤት ባደረጉት አሰሳ አንድ ጀርመን የሚገኝ የዱችቬለ ባልደረባን የቅርብ ዘመድ ገድለው የሰውየውን ልጅ ደግሞ አቁስለዋል። የሌሎች ሶስት ለዱችቬለ የሚሰሩ ጋዜጠኞች ቤት ደግሞ ተበርብሯል። በታሊባን ቁጥጥር ስር የዋለችው አፍጋኒስታን ሴቶችና ወጣቶች እጣ ፋንታዝ ምን ይሆን? ወስላት እንደምትለው ከሆነ የሴቶቹ መብት ከቦታ ቦታ ይለያያል። በአንዳንድ የአፍጋኒስታን አካባቢ የሚገኙ ልጃገረዶች ትምህርት ቤት ይሄዳሉ። ሴቶችም ስራ ይሰራሉ። በተለይ ደግሞ በጤናው መስክ የተሰማሩ ሴቶች ተፈቅዶላቸዋል። በሌሎች አካባቢ የሚገኙ ሴቶች ደግሞ መስራት አይፈቀድላቸውም። ስለዚህ ግልጽ የሆነ አሰራር የለም። ገና መታገስ ይኖርብናል። የሴቶችን መብት በተመለከተ በታሊባን ተዋጊዎች ዘንድ የተለያየ አገላለጽ ቢኖሩም ዞሮ ዞሮ በመጨረሻ ሁሉም በሻሪያ ሕግ ስር እንደሚመሩ ምዕራባዊዋን የሚሆኑ በከተማው አካባቢ የሚኖሩ አፍጋኒስታኒዋን ጥርጥር የላቸውም። ታሊባን ካቡልን ከተቆጣጠረ በኋላ ለመጀመሪያ ጊዜ የቡድኑ ቃል አቀባይ ተናገሩትም ይህንኑ የሚያንጸባርቅ ነበር። የእስልምና ህግ በሚፈቅደው መሰረት ሴቶች እንዲሰሩ ይፈቀድላቸዋል። ሴቶች የማህበረሰቡ ዋና አካል ናቸው፣ እናከብራቸዋለን። ሴቶች በሚፈልጉት የማህበረሰብ ክፍል ውስጥ ንቁ ተሳትፎ ይኖራቸዋል፣ በሸሪያ ህግ ስር ሆነው ማለት ነው። ታሊባን ወደፊት ለሴቶች ክብር ይሰጣል ብለው ግን በተለይ በቡድኑ የተጠቁና ከዚህም ሸሽተው የተሰደዱ ሴቶች ፍጹም አያምኑም። እኚህ ሴት የደረሰባቸውን ይናገራሉ። የታሊባን ታጣቂዎች ኬላ ላይ በጠመንጃ አስፈራርተው ወንድ ልጆቼን ገድለው ምራቶቼን በግዳጅ ለጋብቻ ወሰዷቸው። ከእያንዳንዱ ቤት ሶስት ወይም አራት ሴት ልጆች ወስደው አግብተዋል። ለዚህም ነው የተሰደድ ነው ይላሉ። ሌሏ ሴት ደግሞ ታሊባኖች ንቅሳት ያላቸውን ሴቶች እንደሚገድሉ መስማቷን ትናገራለች። ከሸበርጋን አውራጃ የተፈናቀለችው ራሂማ ደግሞ ታሊባኖች ሰዎችን ይደበድቡና ይዘርፉ ነበረ። በቤተሰብ ውስጥ አንዲት ወጣት ልጃገረድ ወይም ባሏ የሞተባት ካለች በግዳጅ ይወስዷቸዋል። እኛ ክብራችንን ለመጠበቅ ስንል ሸሽተናል። እንደ የተባበሩት መንግሥታት ድርጅት መረጃ 400 ሺህ የሚሆኑ አፍጋናውያን የታሊባንን ቡድን ሽሽት እዛው ሀገር ውስጥ ከመኖሪያ ቀያቸው ተፈናቅለው ይገኛሉ። የምዕራብ ሀገራት ኃይሎች ዜጎቻቸውን ከአፍጋኒስታን በሚያስወጡበት በዚህ ወቅት የሚሄዱበት የሌላቸው የሀገሪቱ ዜጎች ከአዲሱ ሁኔታ ጋር ለመላመድ ሲሞክሩ ይታያሉ። አንድም ሁኔታው አስገድዷቸው፣ አሊያም በታሊባን ስር ሁኔታው ምን እንደሚመስል ለመታዘብ ጎዳና ወጥተዋል። በስፍራው የሚገኙ ጋዜጠኞች እንደሚሉት አብዛኞቹ ጎዳና ላይ የሚታዩት ወንዶች ናቸው። ከጥቂት ሴቶች አንዷ የሆኑት እኚህ ሴት ደግሞ ለሰላም ያላቸውን ፍላጎት ይናገራሉ። ብዙ ወጣቶች በሰማዕታት መሞታቸውን ለወጣቶች ይህንን መልእክት ማስተላለፍ እፈልጋለሁ። ልጄ ከነሱ አንዱ ነው። ከእንግዲህ ደም ፋሰሱ ይብቃ። አንዱ ልጄ የፖሊስ ባልደረባ ነበረ። የዛሬ ሁለት ዓመት ተገሏል። ሌሎች በሕይወት ተርፈውልኛል። ገና ካቡል በታሊባን እጅ ስር ከመውደቋ በፊት በርካታ ሴቶች የመዲናዋ ጎዳናዎች ላይ መታየት መቀነሳቸውን ታዛቢዎች ይናገራሉ። ሌሎች የአፍጋኒስታን ሴት የጥበብ ሰዎች ገና ቀናት አስቀድሞ በታሊባን ቡድን ሊደርስባቸው የሚችለውን ጥቃት ፍራቻ በማህበራዊ መገናኛ ዘዴዎች ላይ የለጠፉትንና የጻፉትን አጥፍተዋል፣ አለያም የግል ገጻቸውን ሰርዘዋል። ሻምሲያ ሀሳኒ በግራፊቲ የጎዳና የጥበብ ስራዎቿ የምትታወቅ አፍጋኒስታዊት ናት። ካቡል በታሊባን ቁጥጥር ስር እንደዋለች የማህበራዊ መገናኛ ገጾቿ ጸጥ ረጭ ብለው ነበረ። የሻምሲያ ሀሳኒ ማናጀር ለዲደብሊው እንደተናገሩት አርቲስቷ የምትገኝበትን ቦታ ሳይጠቅሱ ደህና መሆኗን ግን ተናግሯል። አርቲስቷ የወንዶች የበላይነት በሚያመዝንበት አፍጋኒስታን ውስጥ ሴቶችና ልጃገረዶች ላይ የሚደርሱ የመብት ጥሰቶችን በጥበብ ስራዎቿ ላይ በማሳየት ትታወቃለች። ይህም ለታሊባን ቡድን ኢላማ ያደርጋታል። አፍጋኒስታን በታሊባን ቡድን ሙሉ ቁጥጥር ስር ከዋለች በኋላ የወጣቶችና ሴቶች ዕጣ ፈንታ ምን ሊሆን እንደሚችል የቃኘው የዛሬው የወጣቶች ዓለም ዝግጅት የእስካሁኑ ነበር። ልደት አበበ ነኝ። ጤና ይስጥልኝ።